ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን አዳምጡ። በአይሮፕላን እየተመጣ ነው። በጣም ኃይለኛ ምት ነው። አሁን ካለንበት ቦታ ተነቅለ ወደ ቦታ እየሸሸ እረ፣ ልጆቼን ፈልጉልኝ፣ ከሰማይ ይተኮሳል፣ ወደ ልጆቼ ልሂድኔ። ከላይ እንደ ሰዓት ነው የሚወርደው። አውሮፕላን ይሁን ምን ይሁን አናውቅም። የመን አደን ከተማ ማምሻውን በስልክ ያገኘናቸው ኢትዮጵያውያን ስደተኞች ናቸው። በኦሮምኛ የተናገሩትና ትርጓሜውን ያሰማናችሁ የድረሱልን ጥሪ ከሚያሰሙት ስደተኞች አንዷ የአምስት ልጆች እናት ናቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ከኢራን ጋር በመጨረሻ የሚደረስ የኒውክሌር ስምምነት ኢራን በግልጽና በማያሻማ ቋንቋ የእስራኤልን የመኖር መብት መቀበሏን ያካተተ መሆን አለበት ስትል እስራኤል ያቀረበችውን ጥሪ የዩናይትድ ስቴትሱ ፕሬዚዳንት ውድቅ አደረጉት። ቀይ መስቀል ወደ የመን የሕክምና ባለሙያዎችን ያሳፈረ የመጀመሪያ በረራ ሰነ መግባቱን አስታወቀ የሚሉት በቀዳሚው የዓለም ዜና ከያዝናቸው ውስጥ ናቸው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ መጋቢት 29 2007 ዓ ም ልዩ ልዩ ዝግጅቶቻችን ጋር የሳምንቱ ጥረኛ አስተናጋጆች አሉላ ከበደና ሰለሞን ክፍሌን ከፕሮዲውሰራችን ቴሌ ላይ ባግ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት ዓለም አቀፉ የቀይ መስቀል ኮሚቴ ወደ የመን የሕክምና ባለሙያዎችን የያዘው የመጀመሪያ በረራ ሰና ከተማ መግባቱን አስታወቀ። ከፍተኛው የኮሚቴው ባለስልጣን ዶሚኒክ ስቲልሃርት ዛሬ ይህንኑ በትዊተር መልእክታቸው አሳውቀው በአስቸኳይ የሚያስፈልጉ የሕክምና መስጫ መሣሪያዎች ፍቃድ እንደተገኘ በአየርና በባህር ፈጥነው ይደርሳሉ ብለዋል። ይህ እንዲህ እንዳለ የሕፃናት ግድያና ሰቆቃው በቀጠለበትና የበሽታ ስርጭቱ በተስፋፋበት በየመኑ ግጭት መቶ ሺህ ያህል ሰዎች ተፈናቅለዋል ይላል የተባበሩት መንግሥታት የሕፃናት መርጃ ድርጅት ዩኒሴፍ። አዲስ ይፋ ባደረገው መግለጫ በመላ የመን ሰዎች ደህንነታቸው በተሻለ የሚጠበቅበት ስፍራ ፍለጋ ከቤታቸው በመፈናቀላቸው በሆስፒታሎችና ሌሎች መሠረታዊ አገልግሎት አቅርቦቶች ላይ ጫናው ጨምሯል ብሏል። በሀገር ውስጥ የሚደርሰው ይህን መሰሉ የሰዎች ከመኖሪያ መፈናቀል የሕፃናትን ጤንነት ስጋት ላይ ስለሚጥልና የመማር ሂደቱን ስለሚያስተጓጉል ለሕፃናቱና ወላጆቻቸው ልዩ ትኩረትና ጥበቃ እንዲደረግላቸው ዩኒሴፍ ጥሪ አስተላልፏል። ትላንት ደቡብ የመን ውስጥ በሺሃ ሁቲ አማጽያንና በሀገሪቱ ፕሬዚደንት ታማኝ ኃይሎች መካከል ከባድ ውጊያ ይካሄድ ስለነበር የቀይ መስቀል ለሕይወት እጅግ አስፈላጊ ቁሳቁሶችን በጊዜው ማድረስ ሳይችል ቀርቷል። የኅብረቱ ጦር አውሮፕላኖችን በዋና ከተማዋ ሰና የቦምብ ድብደባ አካሂደው ዋናውን የጸጥታ ጥበቃ ቢሮና ሌላ አማጽያኑ የሚጠቀሙበትን ወታደራዊ ካምፕ አጥቅተዋል ተብሏል። ኬንያውያን ባለፈው ሳምንት በጋሪሳ ዩኒቨርሲቲ ኮሌጅ ተማሪዎች ላይ የደረሰው እልቂት ከባድ ሐዘን አልወጣላቸውም። ዛሬም በይፋ የታወጀውን የሶስት ቀናት የሐዘን ጊዜ ለማብቃት ብዙዎች ሻማ በማብራት ስነስርዓት አካሂደዋል። ህዝቡ ናይሮቢ ከተማ በሚገኘው መናፈሻ ፓርክ ተሰባስቦ ስለተገደሉት 148 ተማሪዎች የህይወት ታሪክ ተነቦለታል። በመጨረሻም ከመበተኑ በፊት ለአገሪቱ ብሔራዊ ጸጥታ የተሻለ ጥበቃ እንዲደረግ ጥሪ አስተላልፈዋል። የትዕይንተ ህዝቡ አደራጆች ሀዘንተኞች ጥቁር ለብሰው አበባና በእጅ የተጻፉ የሀዘን ምልክቶችን ይዘው እንዲመጡ መጠየቃቸውም ተመልክቷል። ባለፈው አሙስ በተማሪዎቹ ላይ እየተፈጸመውን ግድያ ያደረስኩት እኔ ነኝ ሲል ነውጠኛው እስላማዊ ቡድን አልሻባብ ኃላፊነት ወስዶ እርምጃውን የወሰድኩት በሶማሊያ በሚዋጋ ቡድን ቡድኑን በሚዋጋው የአፍሪቃ ህብረት ኃይል ውስጥ ኬንያ የምትጫወተውን ሚና በመቃወም ነው ብሏል። ኬንያ ባለፈው እሁድ በሶማሊያ ጌዶ ግዛት በሁለት የነውጠኛው ቡድን ካምፖች ላይ ያነጣጠረ የአየር ድብደባ አካሄዳለች። የኬንያ መከላከያ ኃይሎች ቃል አቀባይ ዴቪድ ኦቦንጎ በትላንቱ መግለጫቸው ምን ያህል ሰው እንደተገደለ ባይናገሩም ሁለቱ ካምፖች ግን በጥቃቱ ወድመዋል ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር በመጨረሻ የሚደረስ ማናቸውም የኑክሊየር ስምምነት ኢራን በግልጽና በማያሻማ ቋንቋ የእስራኤልን የመኖር መብት ማክበርን ያካተተ መሆን አለበት ስትል እስራኤል ያቀረበችውን ጥሪ ውድቅ አድርገዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥሪውን ያቀረቡት ባለፈው ሳምንት አርብ ሲሆን በስድስቱ ሀያላን መንግሥታትና ኢራን መካከል በመሠረተ ሐሳብ ደረጃ በተደረሰው የኑክሊየር ስምምነት ላይ ጠንካራ ትችት ሰንዝረዋል። ፕሬዚደንት ኦባማ በጉዳዩ ላይ ትላንት የተወያዩት ኤንፒአር ከተባለው ብሔራዊ የአሜሪካ መገናኛ ብዙሀን ጋር ነው። ኢራን ለእስራኤል እውቅና ካልሰጠች ስምምነት አይፈረምም የሚል ግዴታ ለማስገባት ይቻላል ብሎ ማሰብ የኢራን መንግሥት ተፈጥሮ ሙሉ በሙሉ መቀየር አለበት እንደ ለማለት በመሆኑ የሚቻል አይመስለኝም ሲሉ ኦባማ አክለዋል። አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ነው። የቱርኩ ፕሬዚዳንት ምንም እንኳን በሶሪያና የመን በተፈጠሩ ግጭቶች ሳቢያ በሀገሮቻቸው ውስጥ ውጥረት ቢገቡም ከፍተኛ ባለስልጣናት ጋር ውይይቶችን ለማድረግ ኢራን ይገኛሉ። በከፍተኛ የቱርክ ልኡካን ቡድን የታጀቡት ሚስተር ኤርዶጋን በዛሬው ዕለት ከኢራኑ ከፍተኛ መሪ ከአያቶላ አሊ ሆመኒ ጋር ከመገናኘታቸው አስቀድሞ ከፕሬዚዳንት ሀሰን ሩሀኒ ጋር መወያየታቸው ተዘግበዋል። በኢራን መገናኛ ብዙኃን ዘገባ መሰረት በየመን አስቸኳይ የተኩስ አቁም መድረግ እንዳለበት እርሳቸውና ሚስተር ኤርዶጋን መስማማታቸውን ፕሬዚዳንት ሩሀኒ ተናግረዋል። ኢራን፣ ቱርክና ሌሎች በአካባቢው የሚገኙ አገሮች የመን ተረጋግታ ሁሉን አቅፍ መንግስት መመስረት የሚያስችላትን መንገድ ማመቻቸት አለባቸው ሲሉም የኢራኑ መሪ አስረድተዋል ሲል ዘገባው አክሏል። ሚስተር ኤርዶጋን በሳዑዲ አረቢያ የሚመራውን የህብረ ብሔር አየር ዘመቻ እንደሚደግፉ በይፋ ካስታወቁ በኋላ አንዳንድ የኢራን ምክር ቤት አባላት ጉብኝቱ እንዲሰረዝ ጥሪ አቅርበው ነበር ተብሏል። ቱርክ የሶሪያውን ፕሬዚዳንት ባሻር አል አሰድን ከስልጣን ለማባረር የሚዋጉትን አማጽያን በመርዳት ቁልፍ ሚና አላት። ኢራን ዋናዋ የሶሪያ መንግስት አጋር መሆኗም ይታወቃል። የማሌዥያ ምክር ቤት የሽብር ተጠርጣሪዎችን ክስ ሳይመሠረትባቸው ይዞ ማሰር የሚያስችል ረቂቅ ህግ አጽድቋል። እርምጃው መንግሥት ማሌዥያ ውስጥ ሙስሊም ነውጠኞች የደቀኑትን የጸጥታ ስጋት ለመከላከል ያስችለዋል ሲሉ ህግ አርቃቂዎቹ ያስረዳሉ። ሁማን ራይትስ ዋች የተባለው ዓለም አቀፍ ለሰብአዊ መብቶች የሚከራከር ድርጅት ግን የረቂቁ ህግ መጽደቅ የሀገሪቱን የሰብአዊ መብቶች ጥበቃ በከፍተኛ ደረጃ ወደ ኋላ የሚጎትት ነው ሲል ተችቷል። ማሌዥያ አንድን በሽብር ተጠርጣሪ ግለሰብ ያለ ፍርድ ሂደት ላልተወሰነ ጊዜ ማሰር የሚያስችል ረቂቅ ህግ ማጽደቋ ከፖለቲካ ጋር በተያያዘ የዜጎችን የሰብአዊ መብቶች ለመጣስ የሚያስችላት ሰፊ ጎዳና ለመክፈት ነው ሲልም ሁመን ራይትስ ዋች እርምጃውን አውግዟል። በማሌዥያ አዲሱ መመሪያ ህግ ሆኖ እንዲሠራ ሴኔቱና ንጉሡ ድጋፋቸውን ይቸሩታል ተብሎ ይጠበቃል። ምክር ቤቱ ዛሬ ይህን ውሳኔ ያሳለፈው የማሌዥያ ጸጥታ ኃይሎች ባንኮችን፣ የፖሊስ ጣቢያዎችንና ወታደራዊ ተቋማትን በፈንጂ ለማጋየት ሲያሴሩ ተገኝተዋል ያሏቸውን 17 ተጠርጣሪዎች በቁጥጥር ስር ከዋሉ ከሁለት ቀናት በኋላ ነው። በመጨረሻም ስፖርት በፊፋ ፕሬዚዳንት ሴፕ ፕላተር ዛሬ ካይሮ የተከፈተው ሰላሳ ሰባተኛው የአፍሪካ ፉትቦል ፌዴሬሽን ጉባኤ ላይ የግብፁ ጠቅላይ ሚኒስትር ና የአፍሪካ ህብረት ኮሚሽን ፕሬዚዳንት እንዲሁም ሶስቱ ለፊፋ ፕሬዚዳንትነት በእጩነት የቀረቡ ተወዳዳሪዎች ተገኝተዋል። ፍቅሩ ኪዳኔም በስፍራው ይገኛሉ ተከታዩን አጭር ዘገባ አጋር ተውናል። በመክፈቻው ስነ ስርአት ላይ ወይዘሮ ዙማ የካፍን የፕላቲን ኮርዶን ኒሻን ተሸልመዋል። የአፍሪካን ፉትቦል ለብዙ ዓመታት ያገለገለው ና በቅርብ ያረፈው የቱኒዚያ ተወላጅ ስሊማ ሉሉ የወርቅ ኮርዶን ኒሻን ለባለቤቱ ተሰጥቷል። ከዚህ በቀር ትላንትና ተጠቅሰው የነበሩት ነጥቦች ማለትም የእድሜና የአገልግሎት ዘመን ግድም መሰረዝ ና ለፊፋ ስራ አስኪያጅ ኮሚቴ የአፍሪካ ተጣሪዎች በቋንቋ መደብ እንግሊዝ፣ ፈረንሳይ፣ አረብ፣ ፖርቹጋል ና ስፓኒሽ አንድ ላይ ሆነው ለምርጫ እንዲቀርቡ በሙሉ ድምጽ ተወስኗል። በእለቱ በተደረጉት ምርጫዎች የካፍ ስራ አስኪያጅ ኮሚቴ አባሎች የነበሩትና እንደገና ለምርጫ የቀረቡት ካቤሌ ከጊኔ፣ ካሉሻ ከዛምቢያ፣ ቴንጋ ከታንዛኒያ፣ ታሬክ ከቱኒዥያ፣ ኩዌሲ ከጋና እንደገና ተመርጠዋል። ለፊፋ ስራ አስኪያጅ ኮሚቴ ኮንስታን ኦማሪ ከዴሞክራቲክ ኮንጎ፣ ታሬክ ቡሻማዊ ከቱኒዥያ ተመርጠዋል። የፊፋ ፕሬዚዳንት ሴፕ ብላተር በዓለም ውስጥ አንድ ነጥብ ስድስት ቢሊዮን ሰዎች በፉትቦል ዓለም ውስጥ መኖራቸውን በጥናት መረጋገጡን ገልጸዋል። በበኩላቸው ወይዘሮ ዙማ የአፍሪካ ህብረት ኮሚሽን ፕሬዚዳንት፣ ፉትቦል የአፍሪካ አንድነት መሰረት ስለሆነ ሴቶች የሚገባቸውን የኃላፊነት ስፍራ እንዲሰጣቸው አቤቱታቸውን አሰምተዋል። አቶ ፍቅረ አቶ ፍቅሩ ኪዳኔን እናመሰግናለን። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደ ነን። የሰዓቱን የዓለም ዜና ነበር ያሰማናችሁ። ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን በዚህ ባሳለፍነው ሳምንት ማብቂያ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ በማስቀመጥ ስብሰባውን አጠናቋል። ሸማቹ ኑሮን ሊያሻሽል የሚችለው ገበሬው አምርቶ ገበሬው ያመረተውን ገበያ ላይ ሲያቀርብ ሸማቹና አምራቹ ወይም ገበሬውም ላይሆን ይችላል፣ አቅራቢው ገበያ ላይ ተገናኝተው ሲቀያየሩ ነው። ይሄ እድገት የሚያሳየን በምርት በኩል ያለውን በምሽቱ የንግድና ምጣኔ ሀብት ዝግጅት በተለይ በምጣኔ ሀብት ረገድ የተቀመጡ የስኬት መለኪያዎችንና በከፊል ግባቸውን የመቱ ተጨማሪ ስራ የሚጠበቅባቸውን ዘርፎች አስመልክቶ የባለሙያ ትንታኔ እናቀርባለን። ትንታኔውን የሚሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። አሁን አድማጮች የዕለቱን አብይ ርዕስ በዜናው እንደተሰማው በደቡብ የመን በሺያ ሁቲ አማጽያኑና በአገሪቱ ፕሬዚዳንት ታማኝ ኃይሎች መካከል ከባድ ውጊያ እየተካሄደ ነው። በሳዑዲ አረቢያ የሚመራው ህብረት ጀቶች በሺያ ሁቲ ሸማቂዎች ይዞታዎች ላይ ላለፉት ሁለት ሳምንታት የአየር ድብደባ ሲያካሄዱ ቆይተዋል። በዚያች ድሀ አገር ያለው ሁኔታ እጅግ በጣም አሳሳቢ መሆኑን የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። የመን ውስጥ በሺዎች የተቆጠሩ ስደተኞችና ስራ ለስራ ፍለጋ የፈለሱ አሉ ቆንጅታየ ማምሻው ላይ በስልክ አነጋግራ ተከታዩን አጠናቅራለች። ከተማዋ ኤደን በአውሮፕላን እየተደበደበች ነው። ካለንበት ሽሽት ላይ ነን። የምንሸሽበታተን እንጂ እዚህ ቦታ ብንሄድ እንተርፋለን ብለን አይደለም። ወዳገኘነው ነው የምንሄደው። ወደ ሶስት መቶ እንሆናለን ብለውኛል። ስደተኛው ከሀገር የወጣሁት ከመንግስት ጋር ባለኝ ችግር ነውና ስሜን አትግለጪም ብለውኛል አሁን አዳምጡ እስኪ በአይሮፕላን እየተመታ ነው። በጣም ኃይለኛ ምት ነው። አሁን ካለንበት ቦታ ተነቅለ ወደ ቦታ እየሸሸን ነው። አሁን ምግብ የለንም፣ ውሃ የለን፣ እንትን ማለት መጠለያ የለንም። የትም መግቢያ አጥተን እኛ በችግር እየተጋለጥ ነው። በአሁኑ ሰዓት ከተማ ውስጥ ናችሁ ወይስ ከተማ ውስጥ? በሳፊን የምትባል ቦታ። እሺ ስደተኛ ካምፕ ነው ያላችሁት ወይስ ከተማ ውስጥ ነው እንዲሁ ኖሩት? ስደተኛ ካምፕ ውስጥ አልገባንም እስካሁን። አላገኘም ጠይቀን ነበር እስካሁን አልተሰጠንም። መንቀሳቀሻ ፈጠን እንግዲህ አሁን በሳትን ውስጥ ቁጭ ብለን ከክራይም ማስተባረ ነው በቤት ንትን ክራይ ነው የምንቀመጠው። አሁን ከዛ ተወጥተን እንግዲህ የምንከፍለው አጥተ ውጭ እየተሰቃየን ነው ከልጆችና ከሽማግሌዎች ከሴቶች ጋር ምን ያህል ትሆናላችሁ? ሴቶች ህጻናት አሉባችሁ? ሴቶች ህጻናት አለባቸውም ቢያንስ ከሶስት መቶ ሰው በላይ ነው። ከተማው እየተደበደበ ነው በአሁኑ ሰዓት ነው ያሉኝ አሁን ከኛ ከኛ እንግዲህ ስንት ልበል እንግዲህ መቶ ሜትር የማይርቀው በአይሮፕላን መታ ሄደ። አሁን ድጋጤ ሰው በኢንተንክ ስጠንት ተነሳ እና ሰው ከባድ ከቤት ወጥቶ ሸሽ። አሁን ወዴት ነው ወዴት ነው እየሄዳችሁ ያላችሁት? ወዴት ነው የምትሸሹት? የሚረዳችሁ አሁን ከዛች ቦታ እንግዲህ የሆነ ብሎክ ብሎክ አለ። በብሎክ ናለው ቤት ከተማው ከተመተው ብሎክ ወደ ሁለተኛ ብሎክ እየተሻገር ነው አሁን ሸሽቶ የምናደርገው ሲያጠማን ወዴት አቅጣጫ ወይም ምንም የምናውቀው ነገር የለም። እኛ አሁን ለምሳሌ ከተማ በብሎክ ነው አለው በመስመር ነው አለው ከተመጣው መስመር ወደ ሁለተኛ መስመር እየሸሸን ነው። ዝም ብለን ብቻ እንግዲህ ደንግጠን ነው ከቤት ወጥተን፣ አይሮፕላን አጠገባችን ሲመጣ ከፍተኛ ተኩስ ነው። አሁን እንግዲህ ሰውም ደግሞ የምለው እንደ አንድ ቦታ እንዳትሰባሰቡ እያሉ እንግዲህ አሁን ሕፃን አለውም ከሕፃኑ ጋር ሽማግለው፣ ህፃኑ፣ ሴቱ ራሱ ልብስ ማልበስ በሩ እንኳን መዝጋት አቃተን። ሸሸን ሁንትትን አሁን እየመሸነ ነው። እንዴት ነው ሰዓቱ? ምን ሰዓት ነው አሁን? እየመጣ ትናንሹ ትኩስ ይሄዳል፣ ግን አይሮፕላን ይደገማል። ጠብቆ ትንሽ እቲ ስጠብቆ ትሰማለች። ድንጋጤ ራሱኛ አሁን እኛ ሌላ ሴራ ልብ እየተንቀጣቀጠ ነው ከድንጋጤ ሰጥ የተነሳ ምን ያህል ነው ቤተሰቡ? ባለቤት አሉት ልጆች አሉት? የምን ያህል እድሜ ሰው ነዎት? አሁን ለምሳሌ ቤተሰብ ያለው ለምሳሌ አምስት ቤተሰብ ያለው ስድስት ያለው ህጻኖቶች ያለው አሉ እኛ እነዚህ ደግሞ ከአርባ ከአምሳ አመት ዕድለ የሚሆኑ ሰዎች ናቸው። ትላልቅ ሰዎች። እሺ የእርስዎን ቤተሰብ እስቲ እንገሩኝ። ልጆች አሉ ባለቤቱ አሉ? የኔል እኔ እንደ አምስት ልጆች አለኝ። ስሜ ከተባጅን የምባለው አሁን ው ትሰማለች። ስንቱን ውልሽ የሚታያችሁ ነገር አለ? አዎ አይሮፕላኑን እያየን እኮ አይሮፕላኑ እየሸሸን አሁን ይመተናል። በምን እየፈረን ነው? በምን ያህል ርቀት ነው የሚታያችሁ ድብደባው አሁን እንግዲህ ወደ ሰማይ ስናየው እኛ ላይ ይመስላል፣ ግን ድብደባው ትንሽ ቢያንስ እንጂ አንድ ሁለት መቶ ሶስት መቶ ሜትር በላይ አይሆንም። አሁን የተመጣው መጀመሪያ ማለት ነው። ወደ ገበያም መሄድም የሚበላም ለመፈለግ ውሃ ምንም ችግር ላይ ነው ያለ ነው ብለው ነበር። ዛሬ እንዴት ሆና? አሁን ያው ሱቅ በሙሉ ተዘግተዋል። ከዛሬ አስራ ሶስት ቀኑ ነው። ሱቅ በሙሉ ተዘግተዋል። ሰው ከውጪ ማግዛት አይቻልም። ስትገዢ ደግሞ ሰው ስት ሱቅ ስትገቢ ማለት ሱቁ ስትገቢ እየተዘገብህ የምትፈልገውን ገዝተሽ ስትወጪ ደግሞ እያየሽ እየጠፈበት አውጠኝ ብያለሽ እኮ ነው የምትሄጂው። ምንም ማግዛት አትችልም። በጣም ጭንቅ እኮ ነው። ሰው እንደዚህ ሲረበሽ ደግሞ ስርቀት አለ፣ ሌባ አለ፣ ይሰርቃል። ምን ይላል፣ መረባበሻ አለ። ሰው ሸሽቶ ይሸሻል። የኢትዮጵያ መንግስት የአገሩን ዜጎች ለማውጣት ኮሚቴ አቋቁሞ እየተንቀሳቀሰ ነው ተብሎ ነበረ። የሰማችሁት ነገር አለ? ወደ እናንተ የደረሰ መረጃ ማስታወቂያ አለ? እኛ እንደ ደር እሱ ነገር ደርሶናል። ግን እኛ ከአገር እንትን በስደተኝነት ነው ወጥ ትንሽ ከመንግስት ጋር ቀራ ችግር አለን። ወደ ሀገር መመለስ አንችልም። በችግር ነው ከሀገር ወጠነው እኛ ያንን ነገር ሰምተናል። ግን አሁን እሱም እሱንም ደግሞ አቆሙ። ለምሳሌ በዩን ስለሌሉ የዩን ስደተኝነት ያልጠየቁ አሁን ወደ እንትን እየመለሱ ተመዝግቦ ነበር ግን አቆሙት። አሁን ይል ስለዚህ፣ አሁን እርስዎ ወደ ኢትዮጵያ መመለስ አይፈልጉም? አንችልም አንችልም፣ መመለስ አንችልም። ብንችል ማ መጀመሪያ እንመለስ ነበር። አሁን አንችልም መመለስ የማንችል እኮ አሁን አሁን አስራ ሶስት አመት እሺ፣ አሁን ባሉበት ሁኔታ ውስጥ የትኛውስ አካል ነው ወደ ሌላ ቦታ በዚህ ጦርነት ውስጥ የሚወስዱት? አሁን እንግዲህ እኛ እየጠየቅ ነው ያለው። የሆነች ሲ አር ነው በዚህ ሀገር ውስጥ ያለው እነሱ ስናሉ እነሱ ደግሞ ጠይቀን ነበር። ወደ ካም ውሰዱን እያን ነው እስከብሪያውን እየሰመች ነው ትሰማለች። ይሄ ትንሹ የሚሰማው ድምጽ የድብደባው ትንሹ፣ አሁን ትንሹ ይሄ ማጠረየት ምናምን ነው ትልቁ አሁን ይሰማል። ትንሽ ጠብቆነ ስዘበ እንትመልስ አምስት ህጻናት ልጆቻቸውን ይዘው ሽሽት ላይ ያሉት ደግሞ ስላሉበት የጭንቅ ሁኔታ ለኦሮምኛ ክፍል ባልደረቦቻችን ተናግረዋል። ቀድሞውንም በስደት የሆነ ያልሆነውን ስራ እየሰራን እየተላላክን ነበረ። መኖሪያም የለንም። መስጊድ ደጃፍ ነበር የምንጠለለው። አሁን ደግሞ ይባስ ብሎ ጦርነት ሆነ ብለው በከባድ ፍርሃት ውስጥ ያሉ ናቸው። ልጆቼን ፈልጉልኝ፣ የት ናቸው? ከሰማይ ይተኮሳል። እኔ ወደ ልጆቼ ልሂድ። ከላይ እንደ እሳት ነው የሚወርደው። ምን እንደሆነ አናውቅም ነው ሲሉ የተሰሙት። ወደ ሀገር መመለስ እንደማይፈልጉ ስጋት እንዳላቸው ነው እሳቸውም የተናገሩት። ስላሉበት የጭንቅ ሁኔታ፣ ቀድሞውም ስለነበሩበት ኑሮ ሰፋ አድርገው ነው ያወሱት። በነገ የቤተሰብ ፕሮግራም እመለስበታለሁ። ቀደም ያሉት ስደተኛ ጠይቁልን ያሉትን ዩኤንኤችሲአርን ማምሻውን ለማግኘት ሞክረናል። በየመን የድርጅቱን የማህበረሰባዊ አገልግሎት ተጠሪ አይሻ ሰኢድን በቴሌፎን አግኝቻቸው ነበረ። ነገር ግን እሳቸውም እኔም ራሴ በሽሽት ላይ ነኝና አሁን ያለሁበት ሁኔታ አይመችም፣ በኢሜል ማብራሪያ ሰጣለሁ ብለዋል። እንዳገኘ እናቀርባለን። ይሁን እንጂ ባለፈው ሳምንት የኦሮምኛ ክፍል ባልደረቦቻችን አነጋግሯቸው ነበርና ከከተሞች ውጭ በስደተኛ ካምፖች ላሉት የምግብ የሕክምና፣ የመጠለያና የመሳሰለውን እርዳታ እናደርጋለን፣ ከተሞች ውስጥ የሚገኙትን አስመልክቶ ግን ያው የአገሬው ሰው እንደሚሆነው ነው የሚሆኑት ማለታቸው ተጠቅሷል። አሁን ሁኔታው የከፋ በመምጣቱ እንደተሰማው የተለወጠ የአሰራር ነገር ካለ ተጠሪዋን እንጠይቃለን። ስደተኞቹ እንዳሉን የአገሩ ሰዎች በቁጥር ጥቂት የቀሩ ይኖሩ እንደሆነ ነው እንጂ ሁሉም አደንን ጥለው ወጥተዋል። የሌሎች ሀገር ስደተኞችም እየወጡ መሆናቸውን ነግረውናል። አብይ ርዕሱን ነበር ያደመጣችሁት። ቆንጅታ ለዘገባው አመሰግናለሁ። ወደ መጽሔት እንሸጋገር። የሰሜን ምስራቅ ኬንያ መሪዎች ለሶማሌው ነውጠኛ ቡድን አልሻባብ የገንዘብ ድጋፍ የሚሰጡ የሚዋጉላቸውና፣ እንዲሁም የሚደግፏቸውን ሰዎች በስም ለይተው እንደሚያወጡ ቃል ገብተዋል። ይህ ቃል የተሰማው ባለፈው ሳምንት ፍጻሜ ላይ የነውጠኛው ቡድን አባላት 150 የሚሆኑ የጋሪሳ ዩኒቨርሲቲ ተማሪዎችን ከፈጆ ወዲህ ነው። ግምጋሚዎች ግን ሕዝብ በጎሳና በዘር ተከፋፍሎ በሚገኝበት ሁኔታ የነውጠኛውን ቡድን ደጋፊዎች በስም ነቅሶ ማውጣት ከባድ እንደሆነና ለመንግስት ድጋፍ የሚሰጥ ማንኛውንም ኃይል አልሻባብ ከማጥቃት ወደ ኋላ እንደማይል ይናገራሉ። ለአሜሪካ ድምፅ ራዲዮ ሙሐመድ ዩሱፍ ከናይሮቢ ላከውን ዘገባ ትዝታ በላቸው ይዛለች። የአልሸባብ ነውጠኞች ከ148 በላይ የሚሆኑ የጋሪሳ ዩኒቨርስቲ ኮሌጅ ተማሪዎችን ከፈጁ ጥቂት ቀናት በኋላ ሶማሊያን የሚያዋስን የሰሜን ምስራቅ ኬንያ አካባቢን የሚያስተዳድሩ መሪዎች የጸጥታ ሰራተኞቻቸው የአሸባሪው ቡድን አባል የሆኑ ወጣቶችን ደጋፊዎቻቸውንና በገንዘብም የሚረዷቸውን እንደሚለዩ ቃል ገብተዋል። በኬንያ ምክር ቤት የብዙሃኑ አባላት መሪና የሰሜን ምስራቅ ግዛት ተወካይ አደንድዋሌ በጥቂት ሳምንታት ውስጥ የስም ዝርዝር እንደሚወጣ ተናግረዋል። በማኅበረሰባችን በማህበረሰባችን መካከል የሚተባበሯቸው እንዳሉ እንረዳለን። እነዚህን የአልሸባብ ደጋፊዎችና እርዳታ ለጋሾች በፍጥነትና በትጋት እነማን እንደሆኑ ለይተን እንመዘግባቸዋለን፣ እናጋልጣቸዋለን። በአሁኑ ሰዓት የጸጥታ ሠራተኞች ጥቃት ያደረሱትን አራት ሰዎች ማንነት ለማጣራት ጥረት እያደረጉ ነው። ካጥቂዎቹ አንዱ የማንዴራ አውራጃ የጎሳ መሪ ልጅና የሕግ ትምህርት ቤት ምሩቅ ነው። አባትየው እንደ አውሮፓ አቆጣጠር በ2013 ዓ ም ልጃቸው የደረሰበትን እንደማያውቁና አልሸባብን ተቀላቅሏል የሚል ጥርጣሬ እንዳላቸው ለመንግስት ማሳወቃቸው ታውቋል። የኬንያ አስተዳደር ሚኒስቴር እንደሚለው ጋማዳሬ በሚባል የቅጽል ስሙ የሚታወቀው ሞሐመድ ሞሐመዱ የጋሬሳ ጥቃት ዋና ጠንሳሽ ሲሆን አሁንም ቁጥጥር ስር አልዋለም። የኬንያ ባለስልጣናት እጁን ይዞ ላስረከባቸው 215,000 ዶላር ካሳ እንደሚከፍሉ ተናግረዋል። ነጻ የደህንነት ገምጋሚ የሆኑ አብዱዋሂብ ሼክ አብድሰመድ ግን በሰሜን ምስራቅ የአገሪቱ ክፍል ያለው የጎሳዎች ልዩነት የተቀሩትን የአልሸባብ ደጋፊዎች ለይቶ ለማውጣት ችግሩን ያወሳስባል ይላሉ። በማንዴራ አውራጃ የሚኖሩ ጎሳዎች በአንድ ወይም በሌላ ምክንያት ልዩነትና ግጭት ያላቸው ናቸው። እርቅና ሁሉንም የማህበረሰብ አካላት የሚያሳትፍ መድረክ ካልተፈጠረ የእነዚህ አሸባሪዎችን ስም ዝርዝር ማግኘት በጣም ከባድ ነው የሚሆነው ስም ዝርዝሩን ቢገኝ እንኳ ሌላው ጎሳ የዚህ ጎሳ ሰዎች የሚበዙበት ስለሆነ አሰባሰቡ ጥላቻ ላይ የተመሰረተ ነው በማለት ነው የሚቃረ ነው። የኬንያ ፕሬዝደንት ኡሁሩ ኬንያታ ባለፈው ቅዳሜ ለአገሪቱ ሕዝብ ባደረጉት ንግግር ኬንያ ውስጥ አሸባሪዎች ለሚያደርሱት ጥቃት አጸፋ መመለስ ያልተቻለው በገንዘብና በሐሳብ ሽብርን የሚደግፉ ጥቃቱን የሚያደርሱም የዚሁ ማህበረሰብ አባል በመሆናቸው ነው ብለዋል። የፓርላማ አባል አደን ዱዋሌ በሙስለም ማህበረሰብና በሙስሊም ተቋማት ውስጥ አክራሪነት እየተስፋፋ መሆኑን ያሰምሩበታል። አንዳንዶቹ የሃይማኖት ተቋማት አክራሪነትን በመስበክና ጽንፈኛ ጽንሰ ሐሳቦችን በማሰራጨት ሚና እንዳላቸው እንረዳለን ከአውራጃው አስተዳደር እና ከኬንያ እስልምና ከፍተኛ ምክር ቤት እንዲሁም ከምክር ቤቱ ኢማሞች ጋር በመተባበር ለነዚህ ችግሮች መፍትሔ ማግኘት ይኖርብናል። በነዚህ ተቋማት ውስጥ የሚገኙ ሰዎችን ማንነት እና ሁሉንም አይነት የሃይማኖት ተቋም አሰራር ላይ በፍጥነት ግምገማ እንጀምራለን። ነጻ ገምጋሚው አብድሰመድ በችግሩ መከሰት ይስማማሉ። ሆኖም ስለ ነውጠኛው ቡድን መረጃ ለመንግሥት የሚሰጡ ሰዎች ግን ደህንነታቸው እንደሚጠበቅ ዋስትና ሊሰጣቸው ይገባል ይላሉ። ለምሳሌ ገንዘብ ለጋሾች የሚለውን ብንመለከት አልሸባብን በገንዘብ የሚረዳውን ሰው እንዴት መለየት ይችላሉ? ገንዘብ ለጋሾችን የሚጠቁሙትስ ሰዎች ለደህንነታቸው ምን ዋስትና አላቸው? ዛሬ እገሌ ነው ለአልሸባብ ገንዘብ የሰጠው ብለው ከተናገሩ የአልሸባብ ሰለባ እንደሚሆኑ ያውቃሉ። የሀገር አስተዳደር ሚኒስቴር መስሪያ ቤት ቃል አቀባይ ሙዋንዲንጆካ ባለስልጣናት በምርመራው ሂደት ያገኟቸውን ስሞች በሚያጣሩበት ሰዓት የሙስሊም መሪዎች ትብብር እንዲያደርጉ መንግስት መጠየቁን ለአሜሪካ ድምፅ ራዲዮ ገልጸዋል። ይህ በእንዲህ እንዳለ ኬንያ አወጀችው የሶስት ቀናት ብሔራዊ ሀዘን ዛሬ አብቅቷል። ጋሬሳ ውስጥ በጥቃቱ ከተገደሉት ተማሪዎች የ126ቱ ወላጆች ተጣርተው የታወቁ ሲሆን ከነዚህ የ65 አስከሬን አስከሬን ሊለይ የቻለው በጣት አሻራ መሆኑ ታውቋል። አሁንም በከተማው የአስከሬን ማረፊያ የመለየቱ ጥረት እንደሚካሄድና ወላጆችም የልጆቻቸውን አስከሬን ተቀብለው ለመቅበር በመጠባበቅ ላይ እንዳሉ ተገልጿል። ተከታዩ የመጽሔት ርዕስ ደግሞ ወደ ሩዋንዳ ያሸጋግረናል። ለ800 ሺህ ሰው ህይወት መጥፋት ምክንያት የሆነው የሩዋንዳው ፍጅት የተጀመረበትን ቀን መጋቢት 29ኝም በመዘከር የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማና የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ያ ታሪክ እንዳይደገም የሚያሳስቡ መልእክቶችን ዛሬ አውጥተዋል። ዕለቱን አስመልክቶም ዋሽንግተን ዲሲ ላይ የዓለም አቀፉ ማህበረሰብ ጉድለቶች የተባሉ ግኝቶችን የያዘ ሪፖርት የወጣበት ስብሰባ ተካሂደዋል። ሰለሞን አባተ ዝርዝሩን ይዟል። በሰው ልጆች ታሪክ ፊት ላይ ግዙፍ የሐፍረት ጠባሳ ያኖረው የሩዋንዳ ፍጅት ዛሬ ልክ የዛሬ 21 ዓመት ተጫረ። በመጪዎቹ አንድ መቶ ቀናት ውስጥ ሩዋንዳውያን እንደ ቅጠል ረገፉ። ሕፃናት፣ አረጋውያን፣ ሴቶች፣ ወንዶች የከበደ የሞትና የዕልቂት ጥቀርሻ ሩዋንዳን ዋጣት። የዩናይትድ ስቴትስ ፕሬዚደንት ዛሬ ባወጡት መግለጫ ከሩዋንዳ ሕዝብ ጋር ያንን ቀን እየዘከሩ አብረው እንደሚያዝኑ አስታውቀዋል። የጠፉትን ሕይወቶች እንደሚያስቡ፣ ለሌሎች ደህንነት ቤዛ ቆመው ለወደቁ ጀግኖች ክብር እንደሚሰጡ አመልክተዋል። ይህ ቀን ይላል ከፕሬዝደንት ባራክ ኦባማ ቤተ መንግሥት የወጣው መግለጫ እንዲያ አይነቱን የጭካኔ ጅምላ ጭፍጨፋ ለማስቆም አብረን እንደምንሰለፍ እነዚያ ቀኖች ዳግም እንዳይመለሱ ሁለተኛ ብለን በጽናት እንደምንቆም የምናረጋግጥበት ነው በዚያች ውብ ምድር ላይ ያንን ሁሉ መከራ ባወረዱ ላይ ሁሉ የሚካሄደው ፍትህን የመስጠት ጥረት እንዲጠናቀቅም ቁርጠኝነታችንን እናድሳለን ብለዋል የአሜሪካ ፕሬዝደንት በመግለጫቸው። በሌላ በኩል ደግሞ አብዛኞቻቸው ቱትሲዎች የሆኑ እንዲሁም ለዘብተኛ ሁቶች የተዋና ሌሎችም ጎሳዎች አባላት የሆኑ 800,000 ሰዎች ጭፍጨፋ የተጀመረበት ይህ ዕለት እነርሱን በክብር የምንዘክርበት በሕይወት የተረፉትም ያጋጠማቸውን ሕመምና ድፍረታቸውንም ከፍ አድርገን የምናይበት ነው ብሏል። ከሚስተር ባንኪሙን ጽሕፈት ቤት የወጣ መግለጫ የተባበሩት መንግሥታት ድርጅት የተመሠረተበትን ሰባኛ ኢዮቤልዩ በሚያከብርበት በዚህ ዓመት እንዲህ ዐይነቱን ዕለት በሰቀቀን የመዘከራችን ትርጉም ያሉት የድርጅቱ ዋና ጸሐፊ ከእንዲህ ዐይነቱ ያለፈ ታሪካችን ተነሥተን የዛሬን ፈተናዎች እንድንጋፈጥና ያቀን ዳግም እንዳይመለስ በጽናት እንድንቆም ያሳስበናል ብለዋል። ይህንኑ የሩዋንዳ ጭፍጨፋ 21ኛ ዓመት ዝክር ዕለት ምክንያት በማድረግ የአይሁድን በናዚ መጨፍጨፍ የሚያስታውሰው የዩናይትድ ስቴትሱ ሆሎኮስት ቤተ መዘክርና የሄግ ኢንስቲትዩት ለዓለም አቀፍ ፍትሕ የሚባለው ተቋም በጋራ ያዘጋጁት ስብሰባ ትናንት ዋሽንግተን ዲሲ ላይ ተካሂዷል። በስብሰባው ላይ የወጣው ሪፖርት ዓለም አቀፉ ማኅበረሰብ ያንን ዘግናኝ የሩዋንዳ ጅምላ ፍጅት ማስቆምና መቀልበስ እንደተሳነው የሚናገሩ መረጃዎችን ዘርዝሯል። የቀድሞ አቃቢያነ ሰላም፣ አደራዳሪዎች፣ አሸማጋዮችና ታዛቢዎች ከአስር በላይ ከሚሆኑ ሀገሮች ተሰብስበዋል በዋሽንግተኑ ስብሰባ ላይ። እናም የዛሬን ፈተናዎች ገላልጦ ለማየት ይቻል ዘንድ በሚል ያኔ የነበረውን ዓለም አቀፍ ምላሽ ይዘት ፈትሸዋል። በስብሰባው ላይ የወጣው ባለ 230 ገጽ ሰነድን የገመገመ ሪፖርት የሩዋንዳው ፍጅት ከመጀመሩ አስቀድሞ አሩሻ ታንዛኒያ ውስጥ የተፈረሙ የሰላም ስምምነቶች ድርድሮችና አተገባበሮች የማይናበቡ እንደነበር፣ ሩዋንዳውያን ስለ አሩሻ ድርድሮች የሚያውቁት ነገር እንዳልነበረ፣ ምዕራባውያን መንግሥታት የጅምላ ዘር ፍጅቱን ሊያስቆም ይችል የነበረ የጋራ ፖሊሲ ማውጣት እንደተሳናቸው፣ ዓለም አቀፉ ማኅበረሰብ ሁሉንም ጉዳይ በአሩሻ የሰላም ስምምነት ውስጥ አጭቆ መጠባበቂያ ሰነድ ሳያወጣ መቅረቱን በዝርዝሩ ውስጥ ጠቋቁመዋል። የዚሁ የዋሽንግተን ስብሰባ አዘጋጆች በቦስኒያ ጦርነት ጊዜ የመንግሥታቱ ድርጅት የደነገጋቸውን የሴሬብሬኒካ ጥብቅ አካባቢዎች ውድቀት የሚፈትሽ ስብሰባ በያዝነው የአውሮፓ ዓመት መጨረሻ ሄግ ላይ እንደሚጠሩ አመልክተዋል። አብይ ርዕሱና መጽሔቶች የተደመጡበት ክፍለ ጊዜ አበቃ። አድማጮች አሁን የፕሮግራም ማሳሰቢያ። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምጻችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ከሰላሳ አንድ ያመለክታል። እየተንጠራራው ጠራራው እያየ ነው ሰዓቱን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ተቀበልናቸውን። የናንተን አስተያየቶች እናስቀድም። ዛሬ የደወልኩት በሰማያዊ ፓርቲ ሊቀመንበር ላይ የተደረገውን የመጓጓዝ ማዕቀብ ሰምቼ በጣም አዝኝ ነው። የኢትዮጵያ መንግስት ሁል ጊዜም በዓለም መንግስታት ሆነ በሀገራችን ላይ ዲሞክራሲን እያሰፈንኩ ነው፣ ልማት እያመጣው ነው እያለ ግን ዋናው ከፈጣሪ የተሰጠውን የሰው ልጅ የመናገር የመንቀሳቀስ መብት አፍኖና ረግጦ ሰውን በየእስር ቤቱ የሚያጉላላ ዲሞክራሲ አለ ሁልነት ፍትህ አለ ብሎ ሲናገር እና አሁን እኚህ ሰው በሰላም ለሀገራችን ለውጥ እናመጣለን ብለው የሚንቀሳቀሱ የፖለቲካ ድርጅት መሪ ሆኖ እያለ እንዳይንቀሳቀሱ ብሎ አፍኖ መያዝ ማለት ምን ያህል የኢትዮጵያ መንግስት አፋኝና አምባገነን እንደሆነ የሚያሳይ ነውና በጣም አዝኛለሁ። ኢትዮጵያን ሁሌ እግዚአብሔር ይባርካል። ጎመራው ነኝ ከተራሲ ፍሎዳ ብልጥ ልጅ እየበላ ያለቅሳል ብለው እና ታዲያ ኢንጂነር ይልቃል በጣም ነው ያጣጣሉት። ያ ምሳሌ ምሳሌው ትክክለኛ ነው። በምርጫ ዘጠና ሰባት ቅንጅት አዲስ አበባን የሚያህል አሸንፈው ተረከቡ ባል አንረከብም ጨምሩልን ስልጣን አጋሮን ብለው አንረከብ በማለታቸው ታሪካዊ ስህተት ሰጥተዋል። አዲስ አበባን ቢረከቡ ኑሮ የአሁኑ መንግስት የአሁኑ አስተዳደር ልዩ መልክ ይኖረው ነበር ስለዚህ መረከብ ነበረባቸው እና አሁን ሰማያዊ ፓርቲ ምናልባት ያን ፈለግ ለመከለስ የተዘጋጀ ይመስላል። ስለዚህ ብልጥ ልጅ እየበላ ያለቅሳል የሚለው ትክክለኛ ተረት ነው። እየነደረ ይልቃል ቢቀበል ይሻላል ለማለት ነው። አቢንያም ከሮቼስተር ኔትዎርክ ነው የምደውልላችሁ። ሰማያዊ ፓርቲን ሊቀመንበር በተመለከተ ያቀረባችሁትን ዘገባ አደመጥኩኝ። በእውነቱ ይሄ የሚያሳዝንም ነገር አይደለም፣ ምክንያቱም የወያኔ ኢህአዴግ የእለት ከእለት ተግባር በመሆኑ ነው። ይሄንን መቼም ጠንካራ ፓርቲዎች በሚባሉ ፓርቲና ግለሰቦች ላይ የሚፈጸም ግፍና በደል ነው። ይሄም ደግሞ የሚጠበቅ ነው። ወያኔ ኢህአዴግ ዛሬ የሚቃወመው ወይም ደግሞ እሱን የሚተቸውን በምንም ታምር እንደማይቀበል ያስገነዘበበት ነው። ይህ ደግሞ ደንበኛ የናጠጠ ዲክታተሮች ተግባር ነው። በዚህ ጊዜ መቼም ማንም ያልተገነዘበዋለ ብያላቅም፣ ተጠያቂም ጠያቂም የሌለበት አገዛዝ አስተዳደር ነው ያለው ምን ያህል አትተችን አትንኩን አይነት ነገር ነው። እና ስለዚህ የሚጠበቅ ነው። ስለዚህ በአቶ ይልቃልም ላይ የተፈጸመው ነገር ይሄው ነው። አስደናቂም ማስገራሚም አይደለም። ምክንያት እንኳን የሚገልጹት ነገር የላቸው ይሄን ለማለት ነው። አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም በተለይ በፕሮግራሞቻችን ባቀረብ ናቸው ዝግጅቶች ላይ አስተያየቶቻችሁን ጻፉ፣ ደውሉ፣ ተሳተፉ። በተለይ በኦርቶዶክስ የክርስትና እምነት ተከታዮች የሀምሳ አምስት ቀናቱን የሁዳዴ ጾም በመጾም ላይ ላሉ አማኞች ሰሞኑ የሕማማት ጾምና ጸሎት የሚያደርጉበት ሰሞን ነው። ሰሞነ ሕማማት የበገና መዝሙር ነው። ለዚህ ሰዓት ለዚህ ጊዜ እንዲስማማ የመረጥ ነው ነው አባታችን በሰማዎች ላይ ያለ ተለይቶ

ታሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ወላለም ዓለም አሜን። የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤት የሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሱ ሁሉንም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማሕፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር ብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ቢነሣ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ በልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅርብሎ ኀጢአታችንን ሁሉን። በተለይ በጾም ሰሞን የሚዘወተረውን የበገና መዝሙር ነው ያሰማናችሁ። አለሙ አጋ ናቸው የበገና መዝሙርን የተጫወቱልን፣ እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰለሞን ክፍሌንን። ለዚህ ክፍል ቀዳሚው ፕሮግራም ንግድና ምጣኔ ሀብት ነው። አዘጋጅና አቅራቢው ሄኖክ ሰማግዜር። በዚህ ባሳለፍነው ሳምንት ማብቂያ የኢትዮጵያ ገዢ ፓርቲ ኢህአዴግ ምክር ቤት የሀገሪቱን የግማሽ ዓመት የሥራ አፈጻጸም ገምግሞ ለቀጣይ ሥራዎች ግብ በማስቀመጥ ስብሰባውን አጠናቋል። በምሽቱ ንግድና ምጣኔ ሀብት ዝግጅት በተለይ በምጣኔ ሀብት ረገድ የተቀመጡ የስኬት መለኪያዎችንና በከፊል ግባቸውን የመቱ ተጨማሪ ሥራ የሚጠበቅባቸውን ዘርፎች አስመልክቶ የባለሙያ ትንተና እናቀርባለን። ትንተናውን የሚሰጡን ዶክተር ደምስ ጫንያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው እንደምናመሹ ዶክተር ደምስ እንደምናመሻችሁ ሄኖክ ደህና ነን በቅድሚያ እንግዲህ የኢትዮጵያ የኮሚኒኬሽንስ ጉዳዮች ምክር ቤት እሁድ ዕለት ባወጣው መግለጫ መሰረት አድርገን ይህን ውይይት የምናደርገው የኢህአዴግ ምክር ቤት የመንግስትና የድርጅት ስራዎችን የግማሽ አመት ዝርዝር አፈጻጸም አጢኗል ቀዳሚው የግብርና ሰብልን ይመለከታል። በዚህም መሰረት ጥቅስ በግብርናና ገጠር ልማት ዘርፍ በ2006/2007 የምርት ዘመን በዋና ዋና የምግብ ሰብሎች 269 ሚሊዮን ኩንታል ምርት እንደሚገኝ መተንበዩና ይህም ካለፈው የምርት ዘመን የ6.8 በመቶ ጭማሪ ማሳየቱን ተመልክቷል፣ ይላል መግለጫው። ዶክተር ደምስ ይሄ እድገት ከፍተኛ ነው ከሆነስ? በሸማቹ ኑሮ ላይ ያመጣው ለውጥ አለ ወይ? ይሄ እድገት በእኔ እምነት የምንጠብቀውና በቅርብ ጊዜ የአስራ ሁለት አመት በተለይ ሲሪያልስ በሚመለከት ያለውን እድገት እኔ ብቻ ሳልሆን እንደ ቲም ምናልባት ፕሮፌሰር ጆን ሜለር ዋሽንግተን ዲሲ ነው ያሉት። እሳቸው የሚመሩ ጥናት አካሄደን ነበር የአስራ ሁለት የአስራ ስድስት አመት ሁለት የተለያዩ መረጃዎችን ይዘን ነው በዛ ጥናት መሰረት ከሰብል ሰብል ቢለያይም በአማካይ ወደ ሰባት ፐርሰንት እድገቱ እንደሚቀጥል ትንበያ ነበር። በእኛም ጥናት ሳይና አሁን የወጣው ኮሚኒኬሽን የሚያሳየው ሚያ ነው። እድገቱ ከፍተኛ ነው ወይ ለማለት ጥሩ ነው። ምክንያቱም መጀመሪያ አካባቢ ከዚህ የበለጠ እድገት ይታይ ነበር፣ ግን መነሻችን ነበር ያኔ እድገቱን ከፍ ያደርግ የነበረው። አሁን እድገቱ እየሄደ ሲሄድ ተጨማሪ እድገት ለማምጣት ብዙ ትግል ያስፈልገዋል። በእኔ ግምት ጥሩ ውጤት ነው ነው ምለው። እንግዲህ ትንበያ ቢሆ ይሄ በትንበያ ነው። በዋና ዋና የምግብ ሰብሎች ደግሞ የሚገኘውንም ምርት የሚጠቅስ ነው። ይሄ እንግዲህ በሸማቹ ኑሮ ያመጣው ለውጥ አለው ወይ? ይሄ ሁል ጊዜ የሚያነጋግረን ነገር ነው። ሸማቹ ኑሮን ሊያሻሽል የሚችለው ገበሬው አምርቶ ገበሬው ያመረተውን ገበያ ላይ ሲያቀርብ ሸማቹና አምራቱ ወይም ገበሬውም ላይሆን ይችላል አቅራቢው ገበያ ላይ ተገናኝተው ሲቀያየሩ ነው። ይሄ እድገት የሚያሳየን በምርት በኩል ያለውን ነው። ከምርት በኋላ ደግሞ በትምህርት ትንተና ከፕሮዳክሽን ቀጥሎ የአቅርቦት ጉዳይ ይኖራል። ይሄ አቅርቦት ደግሞ በገበያ ውስጥ ባሉት ተዋናያኖች የሚወሰን ነው። ስለዚህ በዛ ውስጥ ለውጥ አምጥቷል ወይ በአጭሩ ይሄ ያለው ብሎ ለመናገር በአጭሩ የተ- የመጣ ውጤት ለእኔ ይከብደኛል። በአጠቃላይ ግን ያለውን ትሬንድ በምናይበት ጊዜ በጣም የተረጋጋ የምግብ ሰብል ዋጋ ነው ያለን እንደውም አንዳንዶቹ ቀንሷል የሚልም በቅርብ ጊዜ ዛሬ ያነበብኩት ጥናት አለ እሱ ላይ እንኳን ብዙ ያነጋግረናል ኢንውሃት ተምስ የሚለው ግን ለሸማቹ ጥሩ ሁኔታዎች እንዳለ ነው በተለይ በምግብ ሰብል በኩል ዶክተር ደምስ እኛም እንግዲህ የበዓሉንም ገበያ አስመልክቶ የህዝብ አስተያየት የምንሰበስብበት ጉዳይ ይሆናል ዛሬ የጠቀሱትንም ጥናት በተለይ በምግብ ዋጋና በዋጋ ግሽበት ዙሪያ የወጣውን የማዕከላዊ ስታቲስቲክስ ቢሮ ያወጣውንም መግለጫ ነም ተመልክቸዋለሁኝ። ከህዝቡም ማስተያየት የምንመለከተው ይሆናል። ሌሎች ነጥቦች ይነሳሉ። በዚህ የግማሽ ዓመቱ የሥራ አፈጻጸም ሪፖርትና ግምገማ ዙሪያ 2.7 ሚሊዮን ሄክታር መሬት በመስኖ እንዲሸፈን ለማድረግ ከተያዘው ዕቅድ 82 ከመቶውን ማሳካት እንደተቻለ ተገልጿል። ሌላኛው እንግዲህ በተፈጥሮ ሀብት ልማት በበጀት ዓመቱ 198 ሚሊዮን ሕዝብን በማሳተፍ 45 ሚሊዮን ሄክታር ላይ የውሃና የውሃ ጥበቃ የአፈር ጥበቃ ስኬታማ ተግባሮች ተፈጽመዋል ይላል። በአጠቃላይ እነዚህ ቁጥሮች ምን ፋይዳ አላቸው? በተለይ ደግሞ የግብርና ምርት እና ምርታማነትን ለማጠናከር ከሚወሰዱ ስልታዊ እርምጃዎች ጋር እንዴት ያዩታል እርሶ እንደ ባለሙያ? በመጀመሪያ ደረጃ የዛሬ አምስት ዓመት ገደማ አንድ የተሰራ የግብርናው ክፍለ ኢኮኖሚ የአስር ዓመት ጉዞ ምን መምሰል አለበት በሚለው ከእርዳታ ሰጪ ድርጅቶች ጋር በመተባበር የተጠና ጥናት ነበር። በዛ ጥናት ላይ እንዲሆን ኢትዮጵያ ኢንክሪዚንግ ሊ ከዝናብ ጥገኝነት ወደ መስኖ መጓዝ አለባት የሚል እና እንደውም በወቅቱ ከተደረገው የበጀት ግምት ወደ ሀምሳ አራት በመቶ ለዚህ እንዲውል ግምት ተሰጥቶ ነበር። አሁን እየሰማሁት እና እያነበብኩት ያለሁት ይሄ በመተግበር ላይ እንዳለ ነው። ይሄ ደግሞ በተለይ የምግብ ዋስትናችንን ዘላቂነት ያለው ለማድረግ ከፈለግን ተዝናብ ጥገኝነት ወደ መስኖ መሄድ አለብን እና እኔ በዚህ በኩል ያለው በጣም ግሩም ነው። ይሄ በአፈር ጥበቃው በኩል ያለው የተሰራው ግለሰቦች ብቻ ሳንሆን የዓለም ምግብ ድርጅት እንደ ዓለም ባንክ የመሳሰሉትም ሪኮግናይዝ ያደረጉትና ለውጥ እየታየበት ያለ ጉዳይ ነው። ይሄ ደግሞ በተለይ ለዘላቂ ልማት ለግብርናው፣ ለራሱ እነዚህ የተፋሰስ ልማቶች ወሳኝነት አላቸው እና በእኔ እምነት አይ ቲንክ ሄልዚ የሆነ ትሬንድ ይመስለኛል። እንግዲህ በግብርና ዘርፉ ይህን ያህል በስኬት ላይ ዘርፉ እየተንቀሳቀሰ ከሆነ የመጣውም ለውጥ እንደዚሁ ሰፊ ከሆነ ምርት ካለ በተለይ የምግብ ምርት ካለ አቅርቦት እና የገበያ ዋጋን ይህንን ሲመለከቱት እንዴት ያዩታል? ለምንድን ነው ሸማቹ ብዙ ጊዜ የኑሮ ውድነት ሕይወታችንን አመሰቃቅሎታል እያለ የሚናገረው ለምን ለምን ይመስሎታል? ይሄ በጣም መሰረታዊ የሆነ ጥያቄ ነው። በአንድ ወቅት በአንድ ገበያ ላይ ያለን ዋጋ በምንነጋገርበት ጊዜ የተመረተውን የምርት መጠን ወይም ደግሞ ያለውን አቅርቦት ብቻ ይዘን የምንነጋገር ከሆነ ለዋጋውም ሆነ ለአቅርቦቱ ለተፈለገው መጠን አለመኖር መመለስ አንችልም። እንደምታውቀው በሙያም በኢኮኖሚክሱም አቅርቦት ሰፕላይ የምንለው ነው አንድ ነገር ሲሆን፣ ሰፕላይ ፕሮዳክሽን ብቻ ማለትም አይደለም። ፍላጎት ደግሞ ሌላው ነው። በኢትዮጵያ ውስጥ በአሁኑ ጊዜ ወደንም ጠላንም ስታቲስቲክሱም እንደሚያሳየን፣ ምንም እንኳን የስርጭት ጉዳይ ላይ ጥያቄ ቢኖርም የገቢ እድገቱ አለ በዛው መጠን የመመገብ ፍላጎቱና የሚመገባቸው የምግብ ሰብሎች እና ሸቀጦች አይነት እየተለወጡና ከዚህ በፊት አይጠበቁ የነበሩት በብዛት ማለት ውድና ለሌክዥር የሚመስሉ የምግብ ሰብሎች በብዙዎቹ ተመጋቢነት እያገኙ ነው። ስለዚህ እኔ ክፍተቱ ያለው የሚመስለኝ የአቅርቦት ጉዳይ ብቻ ሳይሆን የፍላጎቱ መታየት አለበት ለማለት ነው። ባቸው አድማጮች፣ የኢህአዴግ ምክር ቤት የግማሽ ዓመቱን የስራ አፈጻጸም ሪፖርት አስመልክቶ በተለይ በግብርናው ዘርፍ የተመዘገቡ ለውጦችን በማስመልከት ማብራሪያውን የሰጡን ዶክተር ደምስ ጫን ያለው በአዲስ አበባ የሚኖሩ የምጣኔ ሀብት ባለሙያ ናቸው። በቀጣዩ ሳምንት በኢንዱስትሪውና በአገልግሎት ዘርፉ ዙሪያ የተመዘገቡ ነጥቦችን የባለሙያ ትንተና እንወስዳለን። ለምሽቱ ግን ዶክተር ደምስ ጫን ያለውን አመሰግናለሁ። በጣም አመሰግናለሁ። አድማጮች አሁን ተከታዩ ቅንብር ጤና ዛሬ መጋቢት 29 የዓለም ጤና ቀን ነው። የዚህ ዓመቱ የጤና ትኩረት በምግብ ዋስትና ላይ እንዲሁም የዓለም ጤና ድርጅት እንዲሆን ወስኗል። በዚህም መሠረት ዕለቱ በኢትዮጵያም ጤናማ ምግብ ከእርሻ እስከ ጉርሻ በሚል መሪ ቃል እየታሰበ ይገኛል። ዕለቱን አስመልክቶ በኢትዮጵያ የምግብ የመድኃኒትና ጤና እንክብካቤ አስተዳደርና ቁጥጥር ባለሥልጣን የምግብ ምዝገባና ፈቃድ ዳይሬክቶሬት ዲሬክተር አቶ ቴዎድሮስ ግርማ ማብራሪያ ሰጥተውናል። ያነጋገራቸው ሰለሞን አባተ ነው። ጤና ይስጥልኝ አቶ ቴዎድሮስ እንደምን አመሹ። በምግብ ደህንነት ምክንያት የኢትዮጵያ ሕዝብ ላይ የሚደርሰው ጉዳት ምን ይመስላል? ያው የምግብ ደህንነት ሰፊ ነው የጉዳቱ በተለይ ጤናማ ያልሆነ ምግብ መመገብ ከግለሰብ ጤና መጓደል እስከ ሀገር ኢኮኖሚ ድረስ ችግር ሊያደርስ ይችላል። ይህም ደግሞ በተለያዩ ምክንያቶች ነው። ለምሳሌ ጤናማ ያልሆነ ምግብ መመገብ ለተለያዩ ጤና ችግሮች ያጋልጣል። በዚህም ጤናን ለመመለስ የሚወጣ ወጪ ይኖራል። እንደ ግለሰብ ማለት ነው። እንደ ሀገር በምግብ መበከል የታመመ ሰው ምርታማነቱ ይቀንሳል። ይሄ ደግሞ የሀገርን ኢኮኖሚ ይጎዳል በአንድ በኩል በሌላ በኩል ደግሞ ጤናማ ያልሆነ ምግብ ማምረት ለውጭ ንግድም የምናቀርበውን ምርቶች ላይ ከፍተኛ ኪሳራ ያደረ ይሄ ደግሞ የሀገርን ኢኮኖሚ ይጎዳል። ይሄ ብቻ አይደለም፣ የሀገርንም ፖለቲካዊ ችግሮች ሊያደርስ ይችላል። ምክንያቱ ደግሞ መንግስት የህብረተሰቡን ጤና መጠበቅ ካልቻለ ህብረሰቡ መንግስት ላይ እምነት መጣ ሊያቅተዋል። ይሄ ደግሞ ችግሮችን ያደርሳሉ። ነገር ግን አሁን ላይ ከፍተኛ ችግር እየገጠምን ያለው ነጋዴው በተለይ አምራቹ፣ የምግብ አስመጪው፣ አከፋፋዩ ኃላፊነታቸውን አንዳንድ የማይወጡ አካላት አሉ። ጥቅምም ብቻ መሰረት ያደረጉ ማለት ነው። በሌላ በኩል ህብረሰቡ የራሱን ጤና ራሱ እንዲጠብቅ ለማድረግ የግንዛቤ ማነስ አለ። ስለዚህ የሚዲያ አካላት የህብረሰቡን የግንዛቤ መጠን የማሳደግ ኃላፊነት አለባቸው። ስለዚህ ህብረሰቡ ማንኛውንም ምግብ ከመመገቡ በፊት እንዲሁም ከመግዛቱ በፊት መከተል ያለባቸውን መሪዎች በማሳወቅ ህብረሰቡ የ ምግብ ጥራት እና ደህንነት ቁጥጥር ባለቤት እንዲሆን የማድረግ አሳብ ነው ያለው። እና ፈተናዎቹ ያው ግንዛቤ ማነስና እንዲሁም ህግንና ህግን ብቻ መሰረት በማድረግ ይሄ የምግብ ንግድን አለመስራት ነው። አሁን ላይ የገጠመን ያለ ለመሆኑ፣ የእርስዎ መስሪያ ቤት እነዚህን የደህንነት ቁጥጥር ስራዎች ከመስራት በተጨማሪ በየምግብ ማደራጃውና በየምግብ ማከፋፈያው በመደብሮች እየተንቀሳቀሰ የምግቦችን ደህንነት የማረጋገጥ ስራ ይሰራል? አዎ፣ የተለያዩ ክፍሎች አሉ በዚህ ባለስልጣን ውስጥ። የመጀመሪያው የምግብ ምዝገባ እና ፍቃድ ዳይሬክቶሬት እኔ አሁን ያለሁበት ክፍል ነው። ይሄ ክፍል የተለያዩ ስራዎችን ያከናውናል የምግብን ጥራትና ደህንነት ከማረጋገጥ አኳያ። ይሄ ብቻ አይደለም፣ ምግብ ከውጭ ሀገር ወደ እኛ ሀገር ሲመጡ በመግቢያና መውጫ ፖርቶች ላይ የቁጥጥር ስራዎች ይከናወናሉ። ይህ ብቻ አይደለም። ከገቡ በኋላ በተለይ አገር ውስጥ የሚመረቱትም ከውጭ የሚገቡት በተመረቱበት ወቅት መገኘታቸው እና በሚገቡበት ወቅት ያላቸውን ጥራትና ደረጃ መሆናቸውን ለማረጋገጥ የድረ ገበያ ጥናት ይደረጋል። ይሄ ብቻ ሳይሆን ፋብሪካዎች ላይ፣ አከማቾች ላይ፣ አከፋፋዮች ላይ የኢንስፔክሽን ስራ ይከናወናል በአካል የማምረቻ ድርጅቶች፣ የምግብ ማከማቻ ድርጅቶች ጋር በመሄድ የአያያዛቸውን፣ የአመራረታቸውን፣ የአጓጓዛቸውን እና የአሰራጨት ስርዓታቸውን በአካል በመገኘት የመገምገም እንዲሁም ደግሞ በአግባቡ ካልተገኙ አስተዳደራዊ እርምጃዎች የመውሰዱ ሁኔታዎች አሉ። የዓለም የጤና ድርጅት ባለሙያዎች በገመቱት መሰረት በ2010 ዓ ምት በአውሮፓ አቆጣጠር የዛሬ አምስት ዓመት ማለት ነው በዓለም ዙሪያ 582 ሚሊዮን የጤና ችግር ተመዝግቦ እንደነበር ተናግረዋል። ከዛ ውስጥ 351 ሺህ ሰው ሞቷል። በዚያን ዓመት ከምግብ ጋር በተያያዘ ማለት ነው። እንዲህ አይነት ቁጥር በኢትዮጵያ ውስጥ የተመራመራችሁት ያገኛችሁት አለ? በተለያዩ ጊዜያት የወጡ ጥናቶች እንደሚያሳዩት ከምግብ ወለድ በሽታ ጋር ተያይዞ የሚከሰቱ ችግሮች አሉ። በተለይ ደግሞ የኢትዮጵያ የስታቲክስ ኤጀንሲ ይመስለኛል መረጃውን በትክክል ባላደርሱን በእኛ ባበሻ በሁለት ሺህ የተለያዩ ጥናቶችን አውጥቷል። የዛሬ ሰባት ዓመት ማለት ነው። አዎ፣ የተለያዩ ክልሎችንም ነው የዳሰሰው። አስራ አንዶቹንም ዘጠኝ ክልሎችን እና እነዚሁም ሁለት ከተማ አስተዳደሮችን ነው የሚያሳየው። ለምሳሌ የአማራ ብሔራዊ ክልላዊ መንግስትን ብንወስድ በሁለት ሺ በአንድ አመት ብቻ መቶ አርባ ሶስት ሺ ስምንት መቶ ሰባ አንድ ህብረሰብ ከዚህ ከምግብ ወለድ በሽታ ጋር ወደ ጤና ተቋም ሄደው ታይተዋል ወይም ደግሞ ታመዋል ማለት ነው። ሌላው በደቡብ ብሔር ብሔረሰቦችና ህዝቦች ወደ ሁለት መቶ ሰባት ሺ አምስት መቶ ሰባ አንድ የሚገመቱ የህብረሰብ ክፍሎች ከዚህ ከምግብ ወለድ በሽታር ጋር በተያያዘ ጤናቸው ችግር ደርሶበት ጤና ተቋም ሄደው ታክመዋል። ያው እነዚህ እንግዲህ የጤና ተቋም የሄዱትና የታከሙትን ብቻ ነው እንትን በዚህ ምክንያት የሞት እና የመሳሰል ችግሮች የደረሰባቸውን ጥናቱ አሳዩ። ያው በአፍሪካም በሀገራችንም ከዚህ ከምግብ ወለድ በሽታር ጋር በተያያዘ ጥናቶች ከፍተኛ እጥረት አለባቸው። ስለዚህ ብዙም ጥናት አለ ብለን አንዝትነ የዓለም የጤና ድርጅት እንደዚሁ ሲናገር አንዱም ችግር በአፍሪካና እንደዚህ በማደግ ላይ ባሉት አገሮች ውስጥ የተሳለጠ የምግብ ደህንነት ስርዓት እና የጤና ስርዓት አለመኖሩ ነው፣ ህግጋት አለመኖራቸው ነው ይላል። በኢትዮጵያ ውስጥ ያለውን ሁኔታ እንዴት ይገመግሙታል ከዚያ አኳያ እርሶ? እኛ አሁን ባለንበት ሁኔታ ጥሩ ደረጃ ላይ ነኝ ብዬ ብዳለው፣ ምክንያቱም በአዋይ ደረጃ ተግባርና ኃላፊነት ተሰጥቶታል ተቋም ተቋቁሟል ስፔሲፊካሊ በዚህ ስራ ላይ የሚሰራ ይሄ ብቻ አይደለም የተለያዩ አሰራር መመሪያዎች ተዘጋጅቷል ለምሳሌ ብንወስድ የጨቅላ ህጻናት ምግብ ቁጥጥር መመሪያ አለ የተጨማሪ ምግብ ቁጥጥር መመሪያ አለ የአዮዲን የበለጸገ ጨው ቁጥጥር መመሪያ አለ። ያው እነዚህ ለአብነት ነው የምጠቅሰው። ስለዚህ እነዚህ መመሪያዎች አሉ። እነዚህ መመሪያዎች ደግሞ አስመጪዎችን፣ ጅምላ አከፋፋዮችን የሚያስመጡትንና የሚያከፋፍሉት ምግብ ጥራቱና ደህነቱን የጠበቀ መሆኑን የሚያሳዩ መመሪያዎች ናቸው። እነዛ መመሪያዎች ተከትሎ ካልሰሩ አስተዳደራዊ እርምጃዎች ይወሰድባቸዋል። ይሄ ብቻ አይደለም። አምራኝ ድርጅቶችም እንደሚያመርቱት የምርት አይነት ያው ምግብ በባህሪው ሰፊ ነው እንደሚያመርቱት የምርት አይነት የተለያዩ መመሪያዎች ተዘጋጅተው መመሪያዎቹን ተግባራዊ እየተደረጉ ነው። ስለዚህ እነዚህ ሁሉ የሚያሳዩት የህግ ማዕቀፎች አሉ። ከላይ እስከ ታች የመውረድ ችግር ነው ያለው እንጂ በፌዴራል ደረጃ ጥሩ ደረጃ ላይ ነው ብዬ ነው መውስደው። የአመጋገብ ችግር መቼም እያንዳንዱ ሰው ችግር ነው፣ እለታዊ ነው፣ የአሁን ከአሁን ጉዳይ ነው እና በፌዴራል ደረጃ ተንጠልጥሎ የቀረበት ምክንያት ምንድን ነው ይላሉ። ውጤት የለውም ፌዴራል ደረጃ ላይ ተንጠልጥሎ ከቀረና ያው ተንጠልጥሎ ቀረ ባይባልም በተለያዩ አካሄድ ያው ሀገራችን የፌዴራል ስርዓትን ከመከተል አኳያ እኛ የክልል ጋሪ የምንላቸውን ምግቦች ነው የምንቆጣጠረው ከአንድ ክልል በላይ የሚሻገሩ ነገር ግን ክልሎች የራሳቸውን የህግ ማቀፎች በማዘጋጀት ተግባራዊ እያደረጉ ይገኛሉ። ስለዚህ እነዚህ በሱቆች፣ በሱፐርማርኬት እና እንዲሁም በተለያዩ ትናንሽ ምግብ ቤቶች ለህብረተሰቡ የሚቀርቡ የምግብ አይነቶች በክልሉ መንግስት ነው ቁጥጥር የሚደረግባቸው። ስለዚህ እኛ የተለያዩ ስድስት ቅርንጫፍ ጽፈት ቤቶች አሉ። እነሱን ለማገዝ ነው እነዛ ፈት ቤቶች የተቋቋሙት። ስለዚህ ከክልሎችም ጋር ተቀራርበን ነው እየሰራ ያለ ነው እና ዞሮ ዞሮ ቁጥጥሩ ከላይ ታች ጠንከር ማለት አለበት። ይሄ ደግሞ የሚሆነው ህብረተሰቡ ግንዛቤው እያደገ ሲሄድ ነው። ስለዚህ ባለስልጣኑ የህብረሰቡን ግንዛቤ በተለያዩ መንገዶች እያሳደገ ነው የሚገኘው። የህዝብ ንቅናቄዎችን የህዝብ ክንፍ አካላትን ግንዛቤ በማሳደግ እንዲሁም የተለያዩ ማህበረሰብ አካላትን ባለድርሻ አካላትን ግንዛቤያቸውን በማሳደግ የቁጥጥሩ ባለቤት እንዲሆኑ ነው እያደረግን ያለ ነው እና ተንጠልጥሎ ይቀራል ማለት አይደለም። በምግብ ደህንነት መጓደል ምክንያት የሚመጡ በሽታዎች ምን ምን እንደሆኑ ለይታችሁ አውቃችኋቸዋል? ኢትዮጵያ ውስጥ ይታወቃሉ? ክቡራትና ክቡራን አድማጮች ውይይቱ አልተቋጨም፣ በሌላ ዝግጅት ይመለሳሉ። አቶ ቴዎድሮስ ግርማን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ምዕራብ አፍሪካ ውስጥ ተዛምቶ ስለነበረው ኢቦላ ከቅርብ ሳምንታት ወዲህ አበራታች የሆነ ዜና ያለ ቢሆንም አዳዲስ በሽተኞች መታየታቸው ቀጥሏል። ዩናይትድ ስቴትስ በሽታውን ለማቆም የምትችለውን ሁሉ ለማድረግ ቁርጠኛ ናት። ዩናይትድ ስቴትስ ለሌሎች ሀገሮች ምሳሌ ለመሆንም ጭምር የበሽታውን መዛመት ለማቆም የምታደርገውን ጥረት ከፍ እንደምታደርግ ፕሬዚደንት ኦባማ ባለፈው መስከረም ወር ገልጸዋል። ሁላችንም ተባብረን ሐኪሞቻችን፣ ዲፕሎማቶቻችን፣ ወታደሮቻችን፣ የጤና ሰራተኞቻችን፣ የበጎ አድራጎት ባለሙያዎቻችንና ሌሎችም የሚያደርጉትን አስተዋጽኦ አጠናክረናል። እነዚህ ሁሉ የበሽታውን መዛመት ለማቆም በህብረት ጠንክረው እየሰሩ ነው። የኢቦላ ሕክምና የሚደረግባቸው ቦታዎችና መሰረታዊ የሆኑ መሰረተ ልማቶች ተዘርግተዋል። አሁን ላሉት የኢቦላ በሽተኞች መጠን ከበቂ በላይ አልጋዎች አሉ። ይህን የመሰረቱት ወታደሮችና መሐንዲሶች ወደ ሀገራቸው ለመመለስ ይችላሉ። ይህ ሲባል ግን ዩናይትድ ስቴትስ በሽታው እንዲያከትም የምታደርገው ጥረት ያቆማል ማለት አይደለም። ጠበብት እንደሚሉት ብዙውን ጊዜ ከባድ የሚሆነው ወረርሽኝ በሽታን ለማጥፋት የሚደረገው የመጨረሻ ጥረት ነው። በሽታው የያዛቸው ሰዎችና ከእነሱ ጋር ግንኙነት ያላቸውን ሰዎች በያሉበት ፈልጎ የማግኘቱ ስራ ከባድ ነው። የዩናይትድ ስቴትስ የበሽታ መከላከያ ማዕከል ብዙዎቹን የሚያስፈልጉ ሰራተኞችን እያቀረበ ነው። ሌሎች ሀገሮችም ጥረታቸውንና አስተዋጽኦአቸውን ከፍ እንዲያደርጉ ይገባል። የመጀመሪያ የዩናይትድ ስቴትስ ሰራተኞች ኢቦላ በተዛመተባቸው አካባቢዎች ከተመደቡ አንድ ዓመት በኋላ በጊኒ በሲራሊዮንና በላይቤሪያ የበሽታው መዛመት እንደቀነሰ የጤና ጥበቃ ባለሥልጣኖች ገልጸዋል። መጓጓዣና መሰረተ ልማትን በመዘርጋት ተግባር ተሰማርተው የቆዩት የአሜሪካ ወታደሮች ወደ ሀገራቸው የሚመለሱ ቢሆንም ዩናይትድ ስቴትስ ምዕራብ አፍሪቃን አትተውም። የፕሬዝደንት ኦባማን ቃል በመጠበቅ በኢቦላ ላይ የምናካሄደው ትግል እንደ ዩናይትድ ስቴትስ ብሔራዊ ጸጥታ በማየት ነው። በዓለም አቀፍ ደረጃ ኢቦላን ለማጥፋት የሚደረገውን ጥረት መምራቱን እንቀጥላለን። በምዕራብ አፍሪቃ ዳግም የኢቦላ በሽተኛ እንዳይኖር በምናደርገው ጥረት በአካባቢ ሆነው በሽታው ወደ ወረርሽነት ከማደጉ በፊት እየተከታተሉ ለመከላከል የሚያስችል ብቃት ከመገንባት ጎን ለጎን እንዳስፈላጊነቱ በተግባር መሳተፍ ያስፈልጋል። ኢቦላ እንዳይስፋፋ የመቆጣጠሩ ኢቦላ እንዳይስፋፋ የመቆጣጠሩ ተግባር ቢሳካም ሙሉ በሙሉ የማጥፋቱ ተግባር ዘላቂ የሆነ ዓለም አቀፍ ተሳትፎ ያስፈልገዋል። ትግሉ ገና አላበቃም። ምዕራብ አፍሪቃ ከኢቦላ ነፃ እንዲሆን ጥረታችን ይቀጥላል ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። ሰለሞን ክፍሌ ያሰማናል። ዓለም አቀፉ የቀይ መስቀል ኮሚቴ ወደ የመን የሕክምና ባለሙያዎችን የያዘው የመጀመሪያ በረራ ሰና ከተማ መግባቱን አስታወቀ። ከፍተኛው የኮሚቴው ባለሥልጣን ዶሚኒክ ስቲልሃርት ዛሬ ይህንኑ በትዊተር መልእክታቸው አሳውቀው በአስቸኳይ የሚያስፈልጉ የሕክምና መስጫ መሣሪያዎች ፍቃድ እንደተገኘ በአየርና በባህር ፈጥነው ይደርሳሉ ብለዋል። ኬንያውያን ባለፈው ሳምንት በጋሪሳ ዩኒቨርሲቲ ኮሌጅ ተማሪዎች ላይ የደረሰው እልቂት ከባድ ሀዘን አልወጣላቸውም ዛሬም በይፋ የታወጀውን የሶስት ቀናት የያዘን ጊዜ ለማብቃት ብዙዎች ሻማ የማብራት ስነ ስርዓት አካሂደዋል። ህዝቡ ናይሮቢ ከተማ በሚገኘው መናፈሻ ፓርክ ተሰብስበው ስለተገደሉት 148 ተማሪዎች የህይወት ታሪክ ተነቦለታል። በመጨረሻ ከመበተኑ በፊትም ለሀገሪቱ ብሔራዊ ጸጥታ የተሻለ ጥበቃ እንዲደረግ ጥሪ አስተላልፏል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከኢራን ጋር በመጨረሻ የሚደረስ ማናቸውም የኑክሌየር ስምምነት ኢራን በግልጽና በማያሻማ ቋንቋ የእስራኤልን የመኖር መብት ማክበርን ያካተተ መሆን አለበት ስትል እስራኤል ያቀረበችውን ጥሪ ውድቅ አድርገዋል። ዜና በቃ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌነን ከአቀናባሪያችን ቴዲ ላይምቤክ ከዋና አዘጋጇ ትዝታ በላቸው እና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የስርጭት መሐንዲሳችን ሊናስ ሪምኮስ ነበር። ነገረቡ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።